ጋቢና ቪኦኤ ሰላም፣ ሰላም። እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምረዋል። ታክሲዋ ሞልታለች። አውቶቡሷም ግጥም እንዳለች ነው መስታወት አድራገውም እዚህ ጋቢና አብራናለች። እንደምናምሻችሁ ጋቢና በአራት የአሜሪካ ግዛቶች ጉዞ በማድረግ ላይ ይገኛል። ሁል ጊዜ ትምህርት አይቀርም፣ ሁል ጊዜ ስህተት አይቀርም። ግን በቃ ይሄንን እንዴት መውደቅ የለብኝም ይሄ እንደዚህ በኋላ እንዳይቆጨኝና የሚባለው ነገር ብዙ ጊዜ ነው። ወደኋላ ይዘናል። በጣም ያገር ፍቅር አለን ያንን የሀገር ፍቅር ደግሞ ሀገራችን ውስጥ ለውጥ እንዲመጣ እንፈልጋለን። ጥሩ ነገር እንዲኖር እንፈልጋለን። በፌስቡክ አት ቪኦኤ ማህሪክ ላይ የተሳተፉ አስተያየቶቻችሁን ስጡ። ውይይቶቹ የእናንተ ናቸውና እንድትሳተፉ እንጋብዛለን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ካድማስተሻገሩ ዜና እናስቀድም። ለዜናዎቹ ተመልሰን መጥተናል። ያለ ህጋዊ የመኖሪያ ፈቃድ በህጻንነታቸው ዩናይትድ ስቴትስ የገቡ የውጭ ሀገር ፍልሰተኞች የመኖሪያ ፈቃድ ሊሰጣቸው እንዲገባ ከአምስት አሜሪካውያን አራቱ እንደሚደግፉ ኤቢሲ ኒውስ የተባለው የቴሌቪዥን ዘገባና ዋሽንግተን ፖስት ጋዜጣ ዛሬ ሰኞ አስታወቀ። ይህ አዲስ አስተያየት ይፋ የሆነው የፕሬዚዳንት ዶናልድ ትራምፕ አስተዳደር የእነዚህን ፍልሰተኞች ህጋዊነት ውድቅ ባደረገ በጥቂት ሳምንታት ውስጥ ነው። የቀደመው የኦባማ አስተዳደር በህጻንነታቸው ዩናይትድ ስቴትስ የገቡ ፍልሰተኞች እንዳይባረሩ ይልቁንም በህጋዊነት የመስራት መብት እንዳላቸው መፍቀዱ አይዘነጋም። የሰሜን ኮሪያ ውጭ ጉዳይ ሚኒስትር ሪ ዮንግ ሆ ዛሬ ሰኞ በተናገሩት ቃል ዩናይትድ ስቴትስ በሀገራቸው ላይ ጦርነት ስላወጀች ፒዮንግያንግ በክልሉ ላይ የሚገኙ የዩናይትድ ስቴትስ ቦምብ ጣዮችን የመምታት መብቷ የተጠበቀ ነው ማለታቸው ተሰማ። ሚኒስትሩ ኒውዮርክ ላይ በሰጡት ጋዜጣዊ መግለጫ ዓለም ማወቅ ያለበት አገሬ ላይ ጦርነት አስቀድማ ያወጀችው ዩናይትድ ስቴትስ መሆኗን ነው ብለዋል። የመጀመሪያዋ ተንኳሽ ዩናይትድ ስቴትስ በመሆኗ ከሀገራችን የአየር ክልል ድንበር ውጭ ያሉትንም ጨምሮ በዩናይትድ ስቴትስ ቦምብ ጣይ አውሮፕላኖች ላይ ጥቃት በማድረስ የመልሶ ጥቃት መብታችን የተጠበቀ ነው ብለዋል። የሰሜን ኮሪያው ሚኒስትር እኒሁ ባለስልጣን ባለ ባለፈው ቅዳሜ ሀገራቸው በፓሲፊክ ውቅያኖስ የአየር ክልል የሃይድሮጅን ቦምብ ሙከራ እንደምታደርግ የሰጡት ገለጻ የዩናይትድ ስቴትስ ባለስልጣናትን ከፍተኛ ድንጋጤ ውስጥ መክተቱ አይዘነጋም። በብዙ መቶ የሚቆጠሩ የዩናይትድ ስቴትስ ፉትቦል ተጫዋቾች፣ አሰልጣኞች ና የክለብ ባለቤቶች ባለፈው እሁድ ብሔራዊ መዝሙር ሲዘመር ተንበርክከው ና እጅ ለእጅ ተያይዘው በመቀመጥ ለፕሬዚዳንት ዶናልድ ትራምፕ ያላቸውን ተቃውሞ ማሳየታቸው ተነገረ። ብሔራዊ መዝሙር ሲዘመር ባልተለመደ ሁኔታ መቀመጣችን ትኩረት ለመሳብ ነው ያሉት የስፖርቱ ቤተሰቦች ከፕሬዚዳንቱ ተግሳጽና ቁጣ እንደቀረበባቸውም ታውቀዋል። አፍጋኒስታን ውስጥ ላለው ዩናይትድ ስቴትስ መራሹ ጦር ዋይት ሀውስ አዲስ ስትራቴጂ ይፋ ካደረገ ወዲህ መከላከያ ሚኒስትር ጂም ማቲስ ለመጀመሪያ ጊዜ ደቡባዊ እስያን እየጎበኙ መሆናቸው ተገለጸ። የመከላከያ ሚኒስትሩ ዛሬ ሰኞ ህንድ ዋና ከተማ ሲደርሱ ጠቅላይ ሚኒስትሩን ናሁንድራ ሞዲን ጨምሮ ከከፍተኛ የመንግስት ባለስልጣናት ጋር ተወያይተዋል። የሮሂንጋ አማጽያን ያቀረቡትን የተኩስ አቁም ስምምነት ማይነማር መንግስት እንደማይቀበል አስታወቀ። ከበስተጀርባ የሆኑትና በመሪነት የሚታወቁት አውንግ ሳን ሱኪ ቃል አቀባይ ዛው ሀቲያ በሰጡት አፋጣኝ መልስ ከሽብርተኛ ጋር የመደራደር ባህል የለንም ነው ያሉት። በምጻረ ቃሉ ኤአርኤስኤ የሚባለው የሽምቅ ቡድኑ እንደ አውሮፓውያን አቆጣጠር ባለፈው ነሐሴ 25 ቀን በፖሊስና በጦር ኃይሎች ካምፕ ላይ ጥቃት ካካሄደ ወዲህ የማይነማር መንግስት በአሸባሪነት መድቦታል። በመጨረሻም የፓኪስታንና የሩሲያ ጦር በጸረ ሽብርተኝነት ላይ የጋራ አቋም በመያዝ የሩሲያዋ ሰሜን ካኮስ ሪፐብሊክ ካርቻቦ ውስጥ ልምምድ ማካሄዱ ተገለጸ። የ2017 ወዳጅነት ተብሎ የተሰየመው ይህ ለሁለት ሳምንታት የዘለቀው የጋራ ልምምድ ከሁለቱም ሀገሮች የተውጣጡና ወደ ሁለት መቶ ያህል የልዩ ኃይል አባላት የተካተቱበት ቡድን ሲሆን ታጋጆችን የማዳን ተልእኮም እንዳለው የፓኪስታን ጦር አስታውቋል። አድማጮች ለዛሬ ያዝንላችሁ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ዝግጅታችን ጋር እንተዋችሁ ጋ የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማግዘርና እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን። ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር። ጋቢና በመንገድ ዛሬ በሎስ አንጀለስ ከሚኖሩ ኢትዮጵያውያን ጋር የተደረገ ውይይት የመጀመሪያ ክፍል ባለፈው ሳምንት አስደምጠናችሁ ነበር። ክፍል ሁለት ለዛሬ ይቀጥላል። ጽዮን ግርማ በርካታ ኢትዮጵያውያንና ትውልድ ኢትዮጵያውያን ጋር ያደረገችው ውይይት ነው፣ በትምህርትና እውቀት ሽግግር ላይ ያተኮረ ነው። ወደዛ እንለፍ። ለምሳሌ ይህን ያመሬሉ ጣል ተጠቅማችሁ የምታስተምሩት ነገር የለም ወይ ወይም እዚህ ያላችሁ ኢትዮጵያውያን ኢትዮጵያ ላሉ ወጣት ኢትዮጵያውያን በኦንላይን በድረገጹ አይኖርም ወይ ብለን ደግሞ እሱን ሀሳብ ይዘን እንመላሳለን። ወደ ጥያቄ ያላችሁ ለነሱ ወይም አስተያየት ያላችሁ ራሱ አስተዋውቃችሁልን ሁላችሁም አንድ ላይ ግን ጥያቄ ይህን አጋጣሚ ስላገኘን በጣም ደስ ብሎኛል። አስተያየት መስጠት የምፈልገው ኦፍኮርስ ይህን አትራክት አድርጎኝ የመጣሁት ሾርት አድቨርታይዝመንት የወጣቶች ስም ስለተነሳ ነው። ታት ሚንስ ኢት ቦይሊንግ ኢን ኤቭሪ ዋን ኦፍ አስ አዝ አ ፓረንት እስፔሻሊ ልጆች አሉኝ፣ ሁለት ሴቶች ልጆች በጣም ይቀርታል። አማርኛ ሞክራለሁ፣ በጣም በጣም ሞክራለሁ። ችግር ያለኝ በሱ ሞክራለሁ። በጣም አንድ አስራ አምስት አመቴ አስራ ስድስት አመት ሆኜ ነው የመጣሁት። እኔም እዚህ ነው ብዙ የወጣት እድሜ ያሳለፍኩት። ግን በእኔ ኤክስፒሪየንስ በእኔ ልምምድ እዚህ ሀገር የመጀመሪያዎቹ ስንመጣ ከሀገር ስንወጣ ከዛ ወልደ ልጆች እንትን አድርሰናል እና ትልቁ አስፈላጊ የሆነው እኔ ራሴ እንደ ወጣትነት መጥቼ ሰርቫይቭ ራሴን ሰክሰስፉል አድርጌ ትዳር ይዤ ልጆች ወልጄ እንደዚህ አይነት ቦታ ልደርስ የቻልኩት የቤተሰብ በጣም ግራትን ስነስርዓት ስለነበረ ነው ያ ስነስርዓት ተከትሎኝ በ15 ዓመት ልታ የ15 ዓመቱ ስነ ስርዓት በጣም ደግፎ ይዞኛል እና ከኔ በታች ዘጠኝ በጠቅላላ ዘጠኝ ነን። ሁላችንም ሮል እንትን አርአያ መሆን ነበረብን። ከኔ በላይ ሁለት ነን ያለነው፣ የቀሩት ታናናሾች ናቸው። ሰው የቤተሰብ እንትን በጣም እንደሚያስፈልግ ያስፈልጋል። እሱን እዚህም ሀገር ላሉት ወጣት ቤተሰቦች እንዳለባቸው ሌላው ምንድነው አሁን የሚወለዱት ልጆች ውጭ እናንተ ማለት ነው የተወለዱ ልጆች ትምህርት ቤት ጨርሰው ከመጨረሳቸው በፊት ብዙ ተጽዕኖ አለባቸው። ቤተሰቦቻቸው በተለያየ መንገድ ነው እዚህ ሀገር የመጡት ብዙ ያላደረስነው ችግሮች አሉ። ያልተፈቱ ችግሮች አሉ አብረዋቸው የመጡ በዛ የተነሳ ልጆቻቸውን እንዴት አድርገው ትናቸውን ሞራላቸው ከፍ ብሎ ቤተሰቦቻቸውን አክብሮ መኖር እንዳለባቸው ሊያስረዷቸው አይችሉም። ምክንያቱም እነሱ ራሳቸው ብዙ ችግር ያልተፈቱ ችግሮች አሏቸው። ሰው የዚህ መፍትሄ ሆኖ ያገኘሁት እኔ ቤተ ክርስቲያን ብዙ የኢትዮጵያ ኮሚኒቲ ተጥሯል፣ በተለያየ መንገድ ይፈርሳል። እስካሁን ድረስ ይህን ያህል ዓመት እዚህ ሀገር ስኖር ትንሽ ተሽሎ ሁሉንም አቅፎ የያዘው ቤተክርስቲያን ነው። እዛ ደግሞ ልጆች ገና ሲወለዱ ነው የሚመጡት። አሁኑ ሰዓት ትንሽ መናገር ፈልገው ደስ ሊላችሁና ሌላ የምፈልገው ምንድን ነው። በዛሬ 15 ዓመት የጀመረ በእንግሊዘኛ የእግዚአብሔርን ቃል እያስተማርን ልጆቹ ኦልሬዲ አሁን ከመወለዳቸው አፎ ከማደጋቸው እያገቡ ትምህርት ጨርሰው እየወለዱ እየተጋቡ ነው። ሶ እነኛ ልጆች ሰክሰስፉል ሆነው በዓመት አንዴ እየጋበዝ ናቸው ሮል ማድል እንዲሆኑ ለሌሎቹ ኤግዛምፕል እንዲሆኑ አሁን የምታደረጉ ምትሉትን ቤተ ክርስቲያን መጥተው ለሌላ ግራጆች ለሚያደርጉት ልጆች ምን አይነት ተጽዕኖ እንደሚጠብቃቸው ኮሌጅ ሲሄዱ አሁን ቅድም እንትን አለመፍራት የሚለውን እንትን የራሳቸውን አብራቸው ያደጉት ልጆች ትምህርት ቤት ወጥተው ጨርሰው ኮሌጅ ሆኖ መጥቶ ያላቸውን ልምምድ በማሳየን በጣም ሰክሰስፉል የሆኑ ስለ ራሳቸው በጣም የሚያውቁ አይነት ልጆች እየፈጠር ነው። በጣም ይቅርታ ያመኛል። ጥሩ ነው ያመጣሸው፣ ግን አንድ ጥያቄ አለኝ። ለምሳሌ ቤተክርስቲያን የማሄዱ ቤተክርስቲያን ግዴታ ነው ቤተክርስቲያን የማሄዱ አሉ፣ ሙስሊሞች አሉ፣ ሌላ እምነት ያላቸው ሰዎች አሉ። እና እነሱን እንዴት ነው? አንድ ጊዜ ለእሷ ጥያቄ ለመንስ እመጣለሁ እና እነሱስ እንዴት ነው አድረስ የሚደረጉት እንዴት ነው የሚደረሱት? እንደ ግዴታ ማስቀመጥ ይቻላሉ? ቤተክርስቲያን ልጆች ቤተክርስቲያን መሄድ ባይፈልጉ እሱን እንደ ግዴታ ማስቀመጥ ይቻላል? ቤተክርስቲያን ቤተክርስቲያን እንደ ግዴታ ሳይሆን ሰክሰስፉል የሆነውን ነገር አስቀድሞ መናገር አትሊስት ወደፊት የምንጀምረውን ነገር ይረዳል በማለት ነው። ግን ከቤተክርስቲያን ውጪም እንደዚህ ልጆችን ራሳቸውን የሚያውቁ ውጭ ያለውን መርዳት እንዳለባቸው ስነስርዓት እያስተማርናቸው ነው። ሌላውንም ኢትዮጵያዊ መቅረብ እንዳለባቸው እና እኛም ራሳችን ሌሎች በአይምሮ የተቸግረው መንገድ ላይ ያሉ ኢትዮጵያኖችን በቤተ ክርስቲያን በኩል እየደረስን ከዚህም ደግሞ ኢትዮጵያ ያሉ ወጣቶች እየረዳን እንደዚ አይነት ነገር በእኔ በኩል እንደዚ አይነት አፕሮች አድርገናል። አሁን ፕሮግራም ረጅም ጊዜ ይፈጅበታል ወይ ይሳሳታል ብዙ ሰቶች ይሳሳታል። እና እናንተ ከልምዳችሁ ማለት ነው ከልምዳችሁ ይሄን ባላረግ ኖሮ፣ ይሄን ባረግ ኖሮ ከፈጀብኝ ጊዜ አጠር ባለ ጊዜ ደርስበታለው። ሌሎቹ ወጣቶች ያንን መንገድ የግድ ማለፍ የለባቸው። ስለዚህ እድሉን አግኝተው ይሄንን የሚሰሙ ወጣቶች ከእናንተ ልምድ ተነስተው ይሄን ብናረግ ኖሮ የምትሉት ከእያንዳንዳችሁ ልምድ ማለት ነው ይሄን ባረግ ኖሮ ይሄን ባላረግ ኖሮ የምትሏቸው ነገሮች እንደተግሩ እፈልጋለሁ። አመሰግናል። እሺ። እውነቱን ለመናገር ለእኔ የሚታየኝ ማንነቴን ማወቅ እና በመንፈሳዊ ነገሮች ለራሴ ሲስተካከል ነው፣ ሌሎቹን ነገር ሲስተካከል ያየሁት። ከዛ ውጭ ሲሆን ደግሞ ረጅም ጊዜ ይፈጃል አንድ ነገር ለማሟላት ልበል እና በዛ ነው መጀመሪያው። ከዛ ውጭ አብዛኛው ጊዜ ብዙ ሰው ይህንን ነገር የማይጠቀሰውን ነገር ብናገር ይሻላል ብዬ ነው ማነሳው። በሙያ ወይም በስራ ወይም በማንኛውም ሁኔታ ከሰው ጋር መስራት ልምድ ይጠይቃል። ግን በምክርም ብዙ ነገር ማሳለፍ ይቻላል። ማለት ከሰው ጋር እንዴት መግባባት እንዳለብን እና በስራዬም ይሄ ቦታ የደረስኩት ብዙ ሰዎች ለእኔ ያስበው ይረዱኝ አሉ። ከዛ ውጪ ብዙም ያስቸገሩም ነበሩ። ግን እኔ በትህትና ያ መንፈሳዊም ትምህርቱም ስላለ በትህትና ያሳለፍኳቸው የመለስኳቸውን ሰዎች አሉ። እሱም የባሰ እንዳድግ አድርጎኛል። የሱ ጥያቄ ባላረገው ኖሮ ይህም ባረገው ኖሮ እዚህ ደርስ ነበረ። ወይም ይህም ባላረገው ኖሮ ብለሻልሻቸው የተሳሳትሻቸው መንገዶች ነበሩ ወይ ምንም ሳትሳሳች ነው እዚህ የደረስሽው ወይስ የተሳሳትሻቸውና የተቆጨሽባቸው ነገሮች ነበሩ ወይ? እርግጥ የቆጨኝ ነገር ሳይሆን ልንገራችሁ፣ ካለፍኩት በኋላ እንዴት እንደተጠቀሙኝ ገብቶኛል። ሶ ቆጨኝ ለማለት ትንሽ ይከብዳል። ግን ለብዙ አመት በፕሮፌሽናል ሙያ ከመስራት በፊት ዌይትረስ ነበርኩኝ እና ላይክ ሙያ የት ነው ከየት ምን ልስራ የሚል ብዙ ጥያቄ ነበረኝ። ለብዙ አመት ይቆጨኝ ነበረ። ለምንድን ነው ይሄ በጣም እንደ ረዥም እየሰራሁኝ ያለሁት ብዬ። ግን ወደ ሌላው ስራ ስገባ፣ ያ ሌላው ስራው ላይ ማለት ነው እንዴት እንደጠቀመኝም አይቼዋለሁ። ሶ ያንን ቆጨኝ ብዬ አላምንም። ለምን በሌላው ስራ ላይ አሁን በዌትረስ ሲሰራ ከሰው ጋር ግንኙነት አለ። ከሰው ጋር እንዴት እንደምትግባቢ ትለምጃለሽ እና አሁን እኔ በዚህ ሙያ ስለምሰራ ትራንስፈራብል ስኪልስ የሚባል ነገር አለ፣ በከሪየር ኮችንግ እና እነዚህ ነገሮች ልምዶችም ስላገኘ ሁኝ አይቆጨኝም። ሁሉም ለበጎ ነው ብዬ አምናለሁ። ዳዊት እስኪ አንተስ? የቆጨኝ ነገር አንዳንዴ በስራ ነው እንያያዛለን። ስራ ላይ በጣም ፎከስ እናደርጋለን። ወጣት ከሆንክ ነው ሰክሰስፉል መሆን ትፈልጋለህ፣ በመስሪያ ቤት ማደግ ትፈልጋለህ፣ ኮርነር ኦፊስ ትፈልጋለህ፣ ብዙ ነገር አለ። ግን የሚቆጨኝ ነገር ሳይሆን ያልቻልኩት ነገር ቢሆን በልጅነቴ ነው የወጣሁት ከኢትዮጵያ። በልጅነቴ ሲወጣ ቤተሰቤ ሁሉ ለኢትዮጵያ ነበር። ያ ጊዜ አልነበረኝም ከቤተሰብ ጋር ማደግ መኖር ከአባቴ ከእናቴም ጋር። ሶ የምለው ነገር ካለ የቤተሰብ ነገር ቨሪ ኢምፖርታንት ባላንስ ማድረግ አለበት። ስራና ቤተሰብን ማያያዝ አለበት። ይሄ እየከበደ ይመጣል። ስታገባ፣ ልጆች ስትወልድ፣ ምን ስትይ እየከበደ ይመጣል። ሰው ወጣት ከሆን ሁሉንም ማያያዝ አለበት። የሚሰጠ እንትን ካለኝ የቤተሰብንና የስራን ባላንስ ማድረግ ነው። በጣም ቀላል አይደለም። የተማራችሁበት መንገድ ካለ ወይም እንደዚህ ሆናችሁ እሱን እንዲነግሩ ነው። ለወጣቶች እንዲያታርጉ እንዲሉ ነው። ኦልሬዲ እሷ ልምዷን ተናገረች፣ ግን ደግሞ ይሄን አድርጌ እንዲወድቄ እንዲተነስቼ የሚለው ነገር የለም። ዳዊትም እንደገባኝ ከሆነ እሱ ነው የቤተሰብ ናፍቆት አለ እንጂ እሱን ቤተሰብ ጋር ብሬ ያለማደጌ ናፍቆቱ ነው እንጂ ሌላው ግን ስሰራና ስማር ነው የቆየሁት ነው ግን ያንተን ጥያቄ መለሳል የምለው ለምን እንደዚህ አይነት ዲዛይን የምሰራው በወጣት ልጅህ ነው። ቤተ የትምህርት ቤት ሆነ የመስሪያ ቤት ሆነ ይህንን እግዚአብሔር ይመስገን እንትን ነው። አንተ መርጠኸው የሄድከው አቅጣጫ ነው መርጠኸው ኬክ በኋላ በኋላ የሚቆጭ ነገር ካለ ለእኔ ካል ይሄ ነው ለምን ወዲጃ አይደለም ይሄት ያው ሁላችንም እናውቃለን ለምን ኢትዮጵያ ለቀን እንደወጣን ግን ይሄ ነው ለእኔ ትልቁ የተማርኩት ነገር ካለ ስለ ቤተሰብ ነው ገባህ ካደጋችሁ በኋላ የቆጫችኋል ቤተሰብ ማጣት የቤተሰብ ናፍቆት አብሮ አለመኖር ከቤተሰብ ጋር እሱ አንድ ነው እኔ ግን አንተ ሊጠይቅህ እስቲ አንተ ስለ ራስህ ንገር አለና ማስተማር መሆን ይችላል ብለህ የምትለው ልክ የአንተን ጥያቄ መመለስ የሚችል ነገር ካለ ንገረኝ። አንተም አንተ ወጣ ዌል እንግዲህ እኔ እኔ ኬሚስት ነኝ። ኢትዮጵያ ውስጥ ኢትዮጵያን የተማርኩት ነጥብ ይመጣልሻል። ሴሚስተር ስትፈተኛለሽ ከዛ በኋላ መንግስት ነው የመድብሽ። በነፃ ስለሆነ ትምህርቱ ቤተሰብም ትማሪ ነው ይፈልገ ቅብጣት ነው ግልት ኮሌጅ ያስገቡኝና የሚፈልገው ነው ብትይ ኬሚስትሪ ደረሰኝ። ኬሚስትሪ ስለምችለው ነው የሚባለው። አንዱ ሰው ስለሚችለው ዶክተር ይሆናል፣ ግን የተፈጠረው ዶክተር ለመሆን አለ ሰው የሚያመናጨቅ አይነት፣ ወይ ደግሞ ትግስት የሌለው ሰው ወይ ደግሞ ሰው መንከባከብ ተፈጥሮ የሌለው አይነት ሰው ይሆናል፣ ግን ስለሚችል መማር እድኑ ስላገኘ ዶክተር ይሆናል። እኛ ጋር እኔ ስለቻልኩኝ የድሉ ሲያሰጠኝ ነጥብ ስለመጣልኝ ኬሚስትሪ ተምሬ ተመረጥ። ግን ነፍሴ ኬሚስትሪ ጋር በፍጹም አልነበረች። ኬሚስቶ ከስድስት ዓመት በላይ ሰርቻለሁ። ግን ሁልጊዜ ስለ ፊልም ነው የማስበው፣ ስለ ስነ ጽሁፍ ነው የማስበው። እና ያው በመጨረሻ አሁን የምንሰራ ቲም እስካሁን ምንም ነገር አልሰራውም፣ ግን አሁንም ጊዜው ገና ነው። ኬሪርን ወይ ደግሞ ስራ እንዳይገባ ወደዚህ ሽፍት ለማድረግ ዝግጅት እያደረኩ ነው። ቤተሰቦች ሊያበረታታቸው ይገባል። አሁን እኔ ከያሬድ አስተራያ ክፍል የዛን ጊዜ ይቀበል ነበር ያሬድ ሙዚቃ ትያትር ነው ስል ገና ጥያቄውን ሳነሳ ን ያሉት እንዴት ኢንጂነር መሆን እየቻል ጎበዝ ና አንተ ዶክተር መሆን እየቻል ሙዚቃ በጣም ትላለህ። ከዛ የተውኩት አለፈ። አሁን ሳነሳባቸው እነሱም ተሰማቸው። ስለዚህ ቤተሰቦች አሁን ያለው ጀኔሬሽን አሁን ያሉት ወላጆች ከበፊቶቹ ይሻላሉ።

ትገምልኝ ሽ ያቄረዝ ብዙ ደግም አራት ጊዜ ይሄንን ባረገው ኖሮ ብለሽ የተቆጨሽበት ነገር አለ ወይ? ይሄንም ባረገው ብዬ የተቆጨውበት ነገር የለም። በጣም ብዙ ፌል አድርጌያለሁ። በጣም ብዙ ሚስቴክ በጣም ብዙ ወደኋላ ተመልሻለው። አይ ስታርትድ ኦቨር so many ብዙ አላስታውስ ምን ያህል ጊዜ ራሱ እንደሆነ። ብዙ ጀምር ያለው እንደገና እንደገና እንደገና የምፈልገውን ነገር እስካቅ ድረስ መጀመሪያ የምፈልገውን ነገር እስካቅ ራሱ ብዙ አመት ወስዶብኛል። ከዛ በኋላ ደግሞ ወደኋላ ተመልሼ እስክጀምረው ማለት ነው። ባችለር ሬን ለመውሰድ ለመስራት ስድስት አመት ፈጅቶብኛል። የአራት አመት ስራ ነው ያ። ምንድን ነው በመሀል ቀይር ያለሁኝ ሀሳቤን መቀየር ፈልጌ ቀይር ያለው የትምህርት ሁኔታ፣ የቤተሰብ ተጽዕኖ ነው። በዛ በምፈልገው እንዳልከው አሁን በምፈልገውና ማድረግ በምችለው መሀል እንደዚህ እንድጓተት ያደረገኝ ብዙ የቤተሰብ ፍላጎት፣ ቤተሰብን ለማስደሰት የሚደረግ ነገር ነው። ሆኖም ግን ከሁሉም ነገር አንድ ነገር ሳላወጣ ወይም ሳላገኝ አላለፍኩበትም። ኤቭሪቲንግ፣ ሁሉም ነገር አስተምሮኛል። ሁሉም ነገር ራሱ በራሱ ላይ እየጨመረ እየጨመረ ነው እንጂ ሙሉ በሙሉ ዌስት አልሆነም እና የሚቆጨኝ ምንም ነገር የለም በጣም ልናገር የምፈልገው ነገር ግን ማንም ሰው ቢሆን ሀሳቡን መቀየር እንዳይፈራ፣ ማንም ሰው ቢሆን ድጋሚ እንደገና ከአዲስ መጀመር እንዳይፈራ። አንዴ ብቻ አይደለም፣ ሁለቴ ብቻ አይደለም፣ ሶስቴ አራቴ ደጋግሞ ደጋግሞ መስራት እንዳለብን። ሁላችንም እዚህ ዓለም ላይ ኖረን አናቅም። ከዚህ በፊት መጀመሪያችን ነው። ስንኖር አናቀውም ሁሉንም ነገር በሂደት ነው ሁሉ ነገር የምናውቀው። እየተማርን ነው። ትልቅም ብንሆን ወጣትም ብንሆን ሁል ጊዜ ትምህርት አይቀርም፣ ሁል ጊዜ ስህተት አይቀርም። ግን በቃ ይሄንን እንዴት መውደቅ የለብኝም ይሄ እንደዚህ በኋላ እንዳይቆጨኝ ምናምን የሚባለው ነገር ብዙ ጊዜ እንደውም ወደኋላ ይዘናል። ስለዚህ እሱን አስተሳሰብ ወጣቶች ትልቆችም ቢሆን ትተው በነጻነት ስህተትና ሳይፈሩ በነጻነት መሞከር ማድረግ ሳይሆን ተጠናቆ ሁሉ ነገር የተሟላ ነገር መስራት ሳይሆን መሞከር ተብሎ እንዲጀመር። ስኬታዊ ከሆነ ሆነ ካልሆነም ችግር የለም። እሺ አጠራርጌ አስተያየት መስጠት ፈልጌ ነው። አሁን በዚህ ሀገር ጥናት ሲደረግ አንድ ሰው ሰባት ጊዜ ነው ሙያውን የሚቀይረው በሕይወቱ ሰው ሰው የምትለው በጣም ትክክል ነው። ሁለተኛም ነገር ኢትዮጵያ ላሉት ተስፋ ለሰጣቸው እፈልጋለሁ እንደ ወንድማችን በተወሰነ ትምህርት ተመድበው ሳይፈልጉ ያጠኑ እና በዛ ሙያ የቀጠሉ በቃ ለዘላለም በዚህ መቆየት ያለብኝ የሚያስቡ ተስፋ እንዳለ ልገልጽላቸው እፈልጋለሁ። ቢካዝ አንድ ሰው ስፔሻሊ እዚህ ሀገር ሲመጡ ቅድም የጠቀስኩት ነገር አለ። በሙያ ትራንስፈርብል ስኪል የሚባል ነገር አለ፣ ማለት ከአንድ ሙያ ወደ ሌላ ሙያ የተወሰነኑ ነገሮች የሚያገናኙ አሉ እና እንደዚህ ልምድ ያላቸው በሙያ የሚረዱ ሰዎች ያንን ምንድን ነው ብሎ ሊረዱም ይችላሉ። አንዱም ስራ ይሄም የኔም ስራ ስለሆነ ይሄንን ልገልጽላቸው ፈልጌ። እሺ፣ በጣም እናመሰግናለን። ሁለት ሰው እዚህ ጋር እጁን አውጥቷል እና ተራ በተራ ልስጥ። አንደኛ እሷ ናት፣ ሁለተኛ ለሽጃ። እናመሰግናለሁ። ስሜ ዋሲ ተስፋ እባላለሁ። እና ብዙ አመቴ ነው እዚህ ሀገር ስኖር። እኔም በልጅነቴ ነው ከኢትዮጵያ ወጣሁት። ያው ከወጣት አለም ከወጣሁ ብዙ ጊዜ ነው። ነገር ግን እናንተ ባላችሁት ላይ ትንሽ መጨመር የምፈልገው ነገር አለ። ይሄ ምንድን ነው እንዴት አድርጋችሁ ትረዳላችሁ ምናምን የሚለው ጥያቄ ነው ይመስለኛል። አሁን እናንተ ሶስታችሁም ብትሆኑ ኤክሰፕሽንስና ሰክሴስፉል ገብቶ ችሎታ ኖሮት በሙያ በተማረው ትምህርት ስራ ላይ የሚውል ሁሉ ኢትዮጵያዊ አይደለም። ብዙ ሰው አይውልም፣ ብዙ ኢትዮጵያዊ ዛላ አይውልም። እና አንተም የተናገርከው ይሄ ኢንተርንሽፕ ያልከው ነገር በጣም እንትን ይመስለኛል፣ በጣም ኢምፖርታንት ይመስለኛል። ግን አንዱ ችግር ምንድን ነው? የእኛ አንደኛ ስደተኞች ነው፣ ወላጆቻችንም ስደተኞች ናቸው። እዚህ ያሉ ወላጆች አሁን አንቺ የኔ ልጅ ብትሆኚ ትችያለሽ እድሜሽን ቅድም ስትናገሪ እና እኛ ራሳችን ብድግ ያደረገን ሰው የለም እዚህ ስንመጣ፣ ስለዚህ አናውቅበትም፣ ወጣቱን መርዳት እና አሁን በስራ ዓለም ላይ ያለው ግን ያየሁት ነገር ቢኖር ምንድን ነው ልክ ሌሎቹ እንደሚደጋገፉት ይሄ ላቲኖ ምናምን ሁሉ እንደሚደጋገፈው እኛ መደጋገፍ መቻላለን። አንዱ መደጋገፍ ምንድን ነው? ወጣቶች ትምህርታቸውን ሲጨርሱ የሚገናኙበት አንቺ ባልሽው አይነት ሆኖ ግን ከዛም ሰፋ ባለ እና ከዚህ እዚህ ይህን ብትሞክር አንተ ኢንተርን ብትሆን አንቺ እንደዚህ ብትሆኝ እንደዚህ እንደዚህ የሚል ዳይሬክቲቭ የሚሰጥ አይነት ግንኙነት ያስፈልገናል። ምክንያቱም ብዙ ልጆች አያቸዋለሁ ወይ አሁንም አንቺ እንዳልሽ ወይ ወይትረስ ነው የሚሆኑት ወይ ሌላ ነገር ነው የሚሆኑት፣ ግን ከእነሱ ጋር የተማሩት ፊሊፒኖ ሜክሲከኖቹ ምናምኖቹ ስራ ሲያገኙ እናያለን። እና ይህንን ሁላችንም ማሰብ ያለብን ነው። ያ ከባድ ጥያቄ ለእናንተ ያቀረበችው ለእኛ ሁሉ የሚቀርብ ጥያቄ ነው። ምን አደረጋችሁ የሚለው ጥያቄ ካላችሁ ጥያቄ ብትሆን። በጣም በጣም እናመሰግናለን እዚህ ስለጋበዛችሁን። ስሜ ሜሮ ናሃዱ ይባላል። እኔ ትንሽ ምናልባት ለየት ያለ ጥያቄ ሊሆን ይችላል። ለወጣቶቹ የምጠይቀው ህብረተወጣቶች ወጣቶች በአሁኑ ጊዜ የምናያቸው ም ልጅ አለኝ የሀያ ሰባት ዓመት ልጅ አለኝ የምናየው ምንድን ነው ሞር ወደ ራሳቸው ነው እንትን የሚያደርጉት የሚያተኩሩት ወደ ህብረተሰባቸው ወደ ማህበረሰባቸው ግልጋሎት ለመስጠት ማህበረሰባቸውን ለማሳደግ ያሉበትን ኮሚኒቲ እንዴት አድርጎ ከአንድ ደረጃ ወደሚቀጥለው ደረጃ እንትን እናደርገው እናስተላልፈው የሚለውን ነገር እዛ ላይ ብዙ ፍላጎት ሲኖራቸው አላይ። አንድ ይሄ ነው። ሁለተኛ ነገር ደግሞ አገርን በተመለከተ አገርን በተመለከተ በእኔ እድሜ ክልል ያሉ ሰዎች እንግዲህ እናታችሁ ምናምን ልሆን እችላለሁ። ለአንድ በተለይ ላንቺ ልሆን እችላለሁኝ በጣም የአገር ፍቅር አለን። ያንን የአገር ፍቅር ደግሞ ሀገራችን ውስጥ ለውጥ እንዲመጣ እንፈልጋለን። ጥሩ ነገር እንዲኖር እንፈልጋለን። ተመልሰን አገራችን ሄደን ለመኖር እንደው ባንለውም ነው፣ እንደ ባክ ፓር ሄንድስ አለ ያ ፍላጎት እና ጥሩ እንትን እንዲኖር እንፈልጋለን። ወጣቶች በአሁኑ ሰዓት እዚህ የሚኖሩ በዚህ በዲያስፖራ ውስጥ የሚኖሩ በአብዛኛው ሁሉንም ማለት አልችልም፣ በአብዛኛው የዛ አይነት ለሀገር መቆርቆር የሀገር ፍቅር ምናልባት ልክ ነው። ባንዲራ ሁሉ ሰው ያውለበልባል፣ የቴዲ አፍሮ ዘፈን ሲዘፈን ሁሉ ሰው ይዘላል። ይሄ ቢ በጣም ደስ የሚል ነገር ነው፣ ግን ጥሩ ህይወት ጥሩ ነገር ለአብዛኛው ህዝብ ለአብዛኛው እዛ ብዙዎቻችንን ያደረሰን ያ ህዝብ ነው። ያ በታክሱ በምኑ በምኑ ለዛ ህዝብ መልሰን መስጠት አለብን የሚል ፍላጎት አላይም። አንድ እዚህ ደግሞ በምንኖርበት በዳያስፖራ ውስጥ በማህበረሰባችን ውስጥ አቅፎ ደግፎ ላሳደጋቸው በቤተ ክርስቲያንም ይሁን በያቄ ይቅርታ፣ አዝናለሁ ወደ ኮሚኒቲ የመመለስ ወደ ኮሚኒቲ ለማገልገል ፍላጎት እንዴት ሊኖራቸው ይችላል፣ ወይስ ደግሞ ለምን የለም የሚለውን ነው። አይ ቲንክ አፎሚያ በደንብ ገብቷታል። ጥያቄ ሶስቱ እንዲገባቸው ማለት ነው እንግዲህ። ጥያቄዋ ከገባች ገብቷችሁ ከሆነ ካልሆነም ደግሞ ወደ ኢትዮጵያ ወይም የኢትዮጵያን የተመለከተ ነገር ከራሳችሁ ከግላችሁ በተጨማሪ ምን ኮንትሪቢውት ለማድረግ ያሰባችሁት ነገር አለ ወይም ለምን የለም፣ ለምን አልተፈጠረም የሚል ነው። እንደየራሳችሁ ትመልሳላችሁ። ይህንን ፕሮግራም የምትከታተሉ ወጣቶችም ደግሞ ይህንን ጥያቄ እስቲ መልሱ። ፌስቡክ ገጻችንም ላይ አስተያየቶቻችሁ ቱና ይህን ጥያቄ ተወያዩበት። ስናስተናግዳቸው ያመሸነውን የመስታወት አድራጋው ና ሄኖክ ሰማ እግዜር ነን። ዝግጅታችንን በቴክኒክ ያቀነባበረው ሞክቢል ያበሮ ነው። ከጋቢና ዲጄ ዲጄ ፋቱ ጋር በመሆን ጉዟችሁ የሰመረ ይሁን እያልን እንሰናበታለን። መልካም ምሽት፣ በነገው ጉዞ እንገናኝ። Spasiangul e alesind. Spasiangul e alesind. Spasiangul e alesind. Spasiangul e mea Spasiangul e alesind. Spasiangul e alesind. Spasiangul e e alesind. Spasiangul e alesind. Spasiangul Sauce calam the bottom.